ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው ፕሮግራማችን አሁን ጀመረ። ሰላም ጤና ይስጥልን። እንደምን አምሽታችኋል፣ የተከበራችሁ አድማጮቻችን። የቅዳሜ ሚያዝያ 12 2011 ዓ ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። ከዓለም ዙሪያ በተጠናቀሩ ዜናዎች ስርጭታችንን እንከፍታለን። ከዜና በኋላ በኢትዮጵያ በተሰጡት በአዲሶቹ የኢትዮጵያ የመከላከያና የውጭ ጉዳይ ሚኒስትር ሹመቶች ዙሪያ የተሰጡ አስተያየቶችን የያዘ ዘገባ እናስከትላለን። ከዚያም በኢትዮጵያ ደህንነትና ጸጥታ ዙሪያ የተቀናበረው የለጥያቄው መልስ ዝግጅት የመጨረሻ ክፍል ይቀርባል። የአማራና የኦሮሞ ክልሎች የጸጥታና የደህንነት ኃላፊዎች ለአድማጭ ጥያቄዎች መልስ የሰጡበት ነው። በሁለተኛው ዝግጅታችን አጋማሽ ደግሞ ደሳላይ መኮንን ለሙዚቃ ቃና በመራረጣቸው ዜማዎች አብሯችሁ ያመሻል። ምሽታችሁ ከእኛ ጋር እንዲሆን በአክብሮት ነው የምንጋብዘው። አስተናጋጃችሁ ቆንጅት ታየ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። ወደ ዜና እንለፍ። ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። ቴክኒሽያኑ አልሳንቶስ ነው፣ በስቱዲዮ መሳሪያዎች ላይ ይገኛል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ፣ የቀድሞ ታጣቂዎች ለሌሎች መሰሎቻችን የተደረገውን አይነት ድጋፍ አልተደረገልንም በሚል ትናንት ጅጅጋ ከተማ ውስጥ ለተቃውሞ ወጥተዋል። በወቅቱ የተወሰነ አለመረጋጋት ተፈጥሮ እንደነበር ጉዳት ግን አለመድረሱን ሪፖርተራችን አዲስ ቸኮል ዘግቧል። አዲስ ተጨማሪ አለው ትላንት አመሻሽ አስራ አንድ ተኩል ገደማ ላይ በጅጅጋ ከተማ የተወሰኑ የቀድሞ የወብንግ ሰራዊት አባላት በተለምዶ ሴንትራል በተባለው የከተማ አማካይ ቦታ አካባቢ መንገድ በመዝጋት ተቃውሞ ሲያሰሙ እንደነበር የከተማዋ ነዋሪዎች ለቪዮ ገልጸዋል። የተቃውሞ መንስኤ ከህብረተሰቡ ጋር ተቀላቅለን ሰላማዊ ህይወት እንመራለን ያሉ መቶ ዘጠና የቀድሞ የወብንግ ሰራዊት አባላት የክልሉን ፖሊስ እንቀላቀላለን ካሉ ሌሎች አምስት ሺህ የቀድሞ የወብንግ ሰራዊት አባላት በተለየ ሁኔታ ይደረግላቸው የነበረ ድጋፍ በመቋረጡ ነው ተብሏል። ድጋፉ ዘገየ እንጂ አልተቋረጠባቸውም የሚሉት የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ አብዱላሂ ማምድ በተለይ ለቪዮ እንዳስታወቁት እስከ ዛሬ ሲደረግላቸው የነበረው ድጋፍም በትላንትና ሁለት ምሽት ተከፍሏቸዋል ብለዋል። ለተቃውሞ በወጡት የወብነግ ቀድሞ ሰራዊት አባላት በተወረወረ ድንጋይ መለስተኛ ጉዳት ከደረሰባቸው ተሽከርካሪዎች በስተቀር በሰው ላይ አደጋ ለመድረሱን የሚናገሩት አቶ አብዱላሂ ተቃዋሚዎችን ለመበተን መንግስት ኃይል ተጠቅሟል የሚለውን በማህበራዊ ሚዲያዎች የሚቀርብ ክስ አይቀበሉም። እና ወሪሱ ፈታው ለማረጋጋት እንግዲህ በህጉና መሰረት ተከትሎ የማረጋጋት እውነታን የሰራው እንጂ በሀይል አልተጠቀምንም። ማለት ሀይል ደርጃ እዛ ወሳ ተጠ በማህበራዊ ሚዲያዎች በከተማው ከፍተኛ ተኩስ እንደነበር የተዘገበውም ስህተት ነበር ያሉት አቶ አብዱላሂ፣ በልዩ ፖሊስ ወደ ሰማይ ሁለት ጥይት ከመተኮሱ በስተቀር ለተቃውሞ በወጡትም ሆነ በመንግስት የተተኮሰ አልነበረም ብለዋል። በጉዳዩ ላይ አስተያየታቸውን እንዲሰጡን የኦብነግ ህዝብ ግንኙነት ኃላፊን ጨምሮ ለሶስት የድርጅቱ ከፍተኛ አመራሮች ያቀረብነው ጥያቄ ፓርቲው በአሁኑ ሰዓት በቀብሪ ዳር ከተማ የማዕከላዊ ኮሚቴ ስብሰባ ውስጥ ስለሆነ ምላሽ ልናገኝ አልቻልንም። ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ አመሰግናለሁ። አዲስ ከአሜሪካ ድምፅ ራዲዮ ጣቢያ በቀጥታ የሚተላለፍላችሁን ዜና ነው እየሰማችሁ ያላችሁት ክቡራትና ክቡራን ነው። ግብፃውያን በሕገ መንግሥታቸው ላይ ለውጥ ሊያስከትል የሚችል የውሳኔ ሕዝብ ድምፅ እየሰጡ ናቸው። በሕገ መንግሥቱ ላይ ሊደረግ የቀረበውን የፕሬዝደንቱን የአንድ ዘመን የሥልጣን ዕድሜ ከአራት ዓመት ወደ ስድስት ዓመት ሊያራዝም የሚችል ሐሳብ ፓርላማው ካጸደቀ በኋላ ነው ሕዝብ እንዲወስንበት ለድምፅ የቀረበው። ሐሳቡ በሕዝብ ተቀባይነት ካገኘ ዘመናቸው በአውሮፓ የዘመን አቆጣጠር በሁለት ሺህ ሃያ ሁለት ዓመተ ምሕረት የሚጠናቀቀው አሁን ሥልጣን ላይ ያሉት ፕሬዝደንት አብዱልፈታህ ኤልሲሲ ለሁለት ተጨማሪ ዓመታት ሥራ ላይ ይቆያሉ። የሊቢያ ዋና ከተማ ትሪፖሊን ለመቆጣጠር ከሶስት ሳምንታት በፊት ውጊያ የጀመሩት የአፈንጋጩ ጀኔራል ሐሊፋ ሀፍታር ኃይሎች ዛሬም በከተማይቱ አቅራቢያ ባሉ መንደሮች ተኩስ መክፈታቸው ታውቋል። ውጊያው በከባድ መሳሪያ የታጀበ እንደሆነና የተኩስ ልውውጡ እስከ ከተማይቱ ማዕከል እንደሚሰማ ተዘግቧል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዓለም አቀፍ እውቅና ያለውን የትሪፖሊ መንግሥት ለመጣር ለሚዋጉት ጀነራል ሀፍታር በሳምንቱ መጀመሪያ ላይ ስልክ ደውለው ጦራቸው ሽብርተኞችን በመዋጋትና የከርሰ ምድር ዘይት ማሳዎችን ለመቆጣጠር አለው ያሉትን ቁልፍ ሚና መክረዋል። ፕሬዚደንት ትራምፕ ከጀኔራል ሀፍታር ጋር መነጋገራቸው የተገለጸው ትናንት ሲሆን ፕሬዚደንቱ ለጀኔራሉ መደወላቸውን ለማሳወቅ ዋይት ሀውስ ለምን እንደዘገየ አልተገለጸም። የተባበሩት መንግሥታት ድርጅት ተኩስ እንዲቆም እየጎተጎተ ነው። ሶሪያ ውስጥ ባለፉት ሁለት ቀናት የእስላማዊ መንግሥት ቡድን አባላት ሰላሳ አምስት ወታደሮችን መግደላቸውን እንግሊዝ የሚገኘው የሶሪያ የሰብአዊ መብቶች ቃፊር ቡድን አስታወቀ ከተገደሉት መካከል ሶስት የሶሪያ ጦር መኮንኖች እንደሚገኙበት ተገልጿል። አፍጋኒስታን ዋና ከተማ ካቡል ውስጥ በኮሚኒኬሽንስ መስሪያ ቤቱ ላይ ዛሬ በተከፈተ ጥቃት አስራ ሁለት ሰው መገደሉን ባለሥልጣናቱ አስታወቁ። ለአምስት ዓመታት ከዘለቀው የተኩስ ልውውጥ በኋላ ጥቃቱን ለማድረስ የተሰማሩ አጥፍቶ ጠፊዎች ለአምስት ሰዓታት ከዘለቀው የተኩስ ልውውጥ በኋላ ጥቃቱን ለማድረስ የተሰማሩ አጥፍቶ ጠፊዎች ሁሉም መገደላቸውን የሀገር ውስጥ ጉዳይ መስሪያ ቤቱ በትዊተር አመልክቷል። ከነገ በስቲያ ሰኞ የዓለም የምድር ቀን ነው። ዕለቱ በ196 ሀገሮች ውስጥ ቁጥሩ ከአንድ ቢልየን ቢሊዮን በሚልቅ ሰው ዘንድ ታስቦም ተከብሮም ይውላል። ሥነ ሥርዐቶቹ ምድሪቱን ከአደጋ ለመጠበቅ የፖለቲካና ሲቪክ እርምጃዎች እንዲወሰዱ ጥሪዎች ይተላለፉበታል። ለዜና የተያዘው ሰዓት አበቃ። ለቀሪ ዝግጅቶች ወደ ቆንጂት ልመልሳችሁ። የዓለም ዜናዎቹን አደመጥን። የቅዳሜ ምሽት ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን ቆዩ። ቀጣዩ ዘገባ ወደ ደሴ ይወስደናል። በቅርቡ ኢትዮጵያ አዲስ የውጭ ጉዳይ ሚኒስትርና የመከላከያ ሚኒስትር ሾማለች። በሹመቱ ዙሪያ የወልዲያና የወሎ ዩኒቨርሲቲዎች መምህራን አስተያየት አላቸው። ለዝርዝሩ የደሴው ዘጋቢያችን መስፍን አራጋው ኢትዮጵያን ወደ አዲስ አስተሳሰብና ለውጥ መርተዋታል ከሚባሉት ጎምቱ ፖለቲከኞች ሁለቱ ለአዲስ ኃላፊነት አዲስ የአመራር ቦታ ላይ ተቀምጠዋል። አቶ ገዱ አንዳርጋቸው የውጭ ጉዳይ ሚኒስተር፣ አቶ ለማ መገርሳ የመከላከያ ሚኒስቴር። እነዚህ ግለሰቦች ሹመት በርካታ አስተያየቶችን አሰናዝሯል። በወልዲያ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህሩን አቶ ኑሩ አህመድንና በወሎ ዩኒቨርሲቲ የሰላምና ልማት ትምህርት ክፍል መምህር አቶ ሙልጌታ ተስፋዬን አናግሬያቸው ነበር።

እንዲህ በፍጥነት ከቦታ ቦታ መቀየሩ በስራ ላይ የሚያሳድረው ተጽዕኖ ይኖራል። የፖለቲካ ስልጣን አለመረጋጋቱ ገና አሁንም ብዙ ስራ እና ብዙ ፈተና እንደሚጠብቅ የሚያመላክት ነው። አቶ ኑሩ አህመድ ደግሞ የተለየ ሀሳብ አላቸው። በመሪው ድርጅት ውስጥ ያሉ ክስተቶች ለመፍታት እና በአገሪቱ ውስጥ በአግባቡ እየሰራ ያልሆነውን የህግ ሂደት ለማስተካከል ጥሩ አካሄድ ነው ብዬ ነው የማምነው። ምሁራኑ ሁለቱም ፖለቲከኞች የሚመዝኑበት የራሳቸው መስፈሪያ አላቸው። መስፈሪያው አንዳንዴ ተመሳሳይ ሚዛን ላይ ያርፋል። አንዳንዴ ደግሞ ይለያያል። መከላከያ የሚሆን ልዩ ኃይልም በለው ፌዴራል ፖሊስም በለው ማንኛውም ሕይወት ከጠፋ ንብረት ከወደመ ምን ካለ በኋላ ነው ብዙ እየገቡ ያሉት። ስለዚህ አቶ ለማ ከዚህ በፊትም ያላቸውን ልምድ ተጠቅመው የህግ የበላይነት እንዲሰፍን ትክክለኛውን እርምጃ በትክክለኛው ቦታ እና በትክክለኛው ቦታ ሰዓት የሚወሰድበትን መካኒዝም ስትራክቸር ይዘረጋሉ ብዬ፣ ምክንያቱም አሁን ያለው ስትራክቸር ኦልሞስት ያው ፊልድ ነው ያው ብዙቻችን እያየን እስከሆነ ድረስ በተለይ ትዕዛዝ ስላልመጣ እንደ ሰው ሲኖር ሲገድል ሲጠፋ እያለ ስላልታዘዝኩ እንደዚህ ያላረገ ምናምን የሚል ነው። አቶ ለማ ቦታ ላይ መምጣት በተለይ ጸጥታ ኃይሉ የሞራልና የማህበራዊ ግዴታቸውን እንዲወጡ ድል ይፈጥረለታል እያሉን ነው? አዎ እንደዛ ብዬ አስባለሁ። ሰውየው እንዳለ መምጣቱ ብቻ ሳይሆን ሲመጣ ሪፎርም ይዞ ይመጣል ብዬ ስለማስብ ነው። እሱ አቶ ለማ መገርሳ ምንም በፖለቲካ ብቃታቸው የምጠረጥራቸው ሰው አይደሉም። ለማ የሚሆን ገዱ ከጠቅላይ ሚኒስተሩ ጋር ሄድ ኦፍ ገቨርመንት ርዕሰ መንግስት ከሆነው አብይ ጋር ያላቸው የፖለቲካ መናበብ በቦታው ጥሩ ትን አላቸው ብዬ አስባለሁ። እንደ ክስተት ካየት ማየው በሀገሪቱ ህግ ዲፌንስ ሚኒስተር የሚሆነው በዲሞክራሲ ሪኳይርመንት ዲፌንስ ሚኒስተር የሚሆነው ሲቪል ከፖለቲካና ከሚሊትሪ ነጻ የሆነ እንደማለት ነው። ዞሮ ዞሮ ሀገሪቱ ያለችበት ወቅታዊ ሁኔታ አንጻር ይህም ቦታ ጥሩ ኤክስፔሪንስ ያለው ሰው የውሳኔ ሰው የተግባር ሰው እንደሚያስፈልግ ግልጽ ነው። ከገዱ አንድ ሞስልለት ነገር የተረጋጋና በሰሌ ማለት ባህሪ ያለው በሚወሰኑ ውሳኔዎች በሚሰጡ አስተያየቶች ምናምናም ስታየው የተለያዩ ክልል መሪዎች የሚሰጧቸው እንደ መሪ የማይጠበቅ አስተያየት የሚሰጡ መሪዎች አሉ። ኖርማሊ ከሳቸውን ስረዳቸውን የምንድነው የበሰለ የተረጋጋ ኢቨን የአማራ ክልል እና የትግራይ ክልል ብዙ ችን ውስጥ ያለ ማህበረሰብ ላይ ውጥረት ነው። ግን አስተያየት ሲሰጡ የትግራይ ህዝብ ጠላት አለማየት ጋር የሆነ ህዝቡን የማረጋጋት ወደ ነበረው ትልቅ እንዲመጣ የማድረግ እንደነዛ አይነት አሉ። ይሄ ነው ደግሞ ለእኛ ሀገር በአሁኑ ሰዓት የሚያስፈልገን ይሄ የተረጋጋ ስሜት። ደግሞ ምንድነው ረጋ ብለው መስጣታቸው ከሌሎች ሀገሮች ጋር የሚኖረንን ግንኙነት በተረጋጋና በሰከነ መልኩ ጥሩ የሆነ ግንኙነት እንድንመራ ያደርጉናል ብዬ አስባለሁ። በተለይ አቶ ገዱ አንዳርጋቸው ለውጭ ጉዳይ ሚኒስተርነት መሾማቸው ለእኔ የተመቸኝ ሹመት ነው። ሁለት ምክንያት አንደኛው የውጭ ግንኙነት ማለት በባህሪው የውስጥ ፖለቲካን ተረድተህ ከውጭው ፍላጎት ጋር ማጣጣም ነው። ገዱ እንደምናውቀው ረጅም ጊዜ ፖለቲካ ልምድ ያለው በሀገሪቱ ውስጥ ካሉ ክልሎች መካከል ትልቅ ክልል ለረጅም ጊዜ የመራ በመምራት ብቻ ሳይሆን በአስቸጋሪ ወቅት ጭምር ውጤታማ ያደረገ ፖለቲከኛ ነው። በዚህ ሂደት ውስጥ በተለይ ከሱዳን ጋር ከኤርትራ ጋር ከግብጽ ጋር ተያይዞ የሆነ ስሊፐሪ ስሎፕ ስለሆነ የመካከለኛው ምስራቅ ፖለቲካ በደንብ የሚያውቅ በሀገሪቱ የኢንቨስትመንት ፖለቲክስ ውስጥ ረጅም ጊዜ የቆየ ነው። ሁለተኛው ምክንያቱ የአቶ ገዱ አንዳርጋቸው ባህሪ ነው። በጣም የተረጋጉ የተግባር ሰው ለሕዝባቸው እና ለሀገራቸው ቅንነት ያላቸው ሰው ናቸው። በዲፕሎማሲ ደግሞ ብዙ ከመናገር ይልቅ አሰርቲቭ ሆነህ የአንተን የፖለቲካ ፍላጎት በሚያፍታታ መልኩ መንቀሳቀስ መቻል ነው። ስለዚህ ወዱ ፕራግማቲክ ፖለቲከኛ መሆናቸው፣ የተግባር ሰው፣ የዓለም ፖለቲካ የሚጠይቀውን ኳሊቲ ያላቸው ብዬ አምናለሁ። አንዳንድ የህብረተሰብ ክፍሎች የሁለቱ ነባር ፖለቲከኞች ሹመት የፌዴራል መንግስቱን ቢያጠናክረውም ክልሎች ላይ ተጽዕኖ ሊያሳድር ይችላል የሚል ስጋት አላቸው በተለይ ለጠባብ ብሔርተኞች መስፋፋትና ልዩነትን ከውይይት ይልቅ በነፍጥ ለመፍታት የሚሞክሩ የፖለቲካ ቡድኖች አጋጣሚውን ሊጠቀሙበት ይችላሉ እስከ ማለት ይደርሳሉ፣ አስተያየት ሰጫዎቹ። በዚህ ጉዳይ ላይ ምሁራኑ ምን ይላሉ? ባጀሞች ከዛሬ ይሄ አባባ አስተሳሰብ ያላቸው ስር ሰደዱ ብለን ስንዋራ የዚህ ምክንያቱ ምንድን ነው ብለን ስናስብ፣ የህጉ መላላት ነው። ህጉ መወላገዱ ከላይ ያለውን ካጠነከር ነው። ሊያጠነክሩ ነው እያልን ነው። የሚል ሰው ጥሩ ልምድ አላቸው ጥሩ ስትራቴጂና ፖሊሲዎች መቅረጽ ይችላሉ እያልን ነው። በክልል ደረጃ ደግሞ እነዚህን ሰዎች በተገቢ ደረጃ ይተኳቸዋል። የእነሱን ራዕይ ሊያሰቀጥሉ ይችላሉ የሚሉ ሰዎች ተመርጠዋል። ስለዚህ እንደውም ሁለት ፎርስ ነኝ ነው የሚመስለኝ። አንድ ክልል ላይ ያለው ነባራዊ ሁኔታ በግልጽ ያጎታል። ከዛ ደግሞ የፌዴራል ኤክስፒሪየንስ ይዘው ይመጣሉ። ክልል ላይ የተሾሙትም ሰዎች ከነዚህ ሰዎች ጋር አብሮ ሲሰሩ የኖሩ ናቸው። ምን ሲከናወን እንደነበረ፣ ምን ክፍተት እንዳለበት፣ ምን ጥቀያጎ እንዳለበት የቀድሞ መሪዎች ያውቃሉ። ስለዚህ እንደውም ሀይሉ ይጠናከራል ብዬ ነው የሚያስበው። እንግዲህ የተጋመመ ባይሆንም ስጋቱን እጋራለሁ። በመጀመሪያ ደረጃ ሁለቱም መሪዎች በክልል ደረጃ በጣም ውጤታማ የነበሩ ሰዎች ናቸው። ምንም ጥርጥር የለውም። በሌላ ሳይድ ስታዩ ደግሞ ሬስት ሪፎርም በማምጣት ትልቅ ሚና የነበራቸው ሰዎች ናቸው። እነዚህ ሰዎች ደግሞ በፌዴራል ደረጃ ሄደው የያዙትን ፕሮጀክት ሊያደርጉ ይችላሉ ይ ፈታ ቢኖረ ይሁን ከውን ስጋት ግን ይጋራለሁ። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከአዲስ መስፍን አራጋውን እናመሰግናለን። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። በፌስቡክ ላይቭም አት ቪኦኤ አምሃሪክ ላይ እንገኛለን። አብራችሁን ቆዩ። በኢትዮጵያ ደህንነትና ጸጥታ ላይ ያተኮረው የጥያቄው መልስ ዝግጅት የመጨረሻ ክፍል ይሆናል አሁን የሚቀርበው። ከቀናት በፊት በአማራ ክልል፣ በኦሮሚያ ልዩ ዞን እንዲሁም በሰሜን ሸዋ አንዳንድ አካባቢዎች የነበረውን ግጭት ተከትሎ የሁለት ክልሎች የጸጥታና ደህንነት ባለስልጣናት ለአድማጮች ጥያቄዎች መልስ የሰጡበትን ቅንብር ማቅረባችን የሚታወስ ነው። ዛሬ የመጨረሻውን ክፍል እናቀርባለን። ለአድማጮቻችን ጥያቄዎች መልስ የሚሰጡት የአማራ ክልል የጸጥታና ደህንነት ምክትል ኃላፊ ኮሎኔል አለበል አማረና የኦሮሚያ ክልል አቻቸው ኮሎኔል አበበ ገረሱ ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። ዝግጅቱ ባለፈው ሳምንት ካቆምንበት የአድማጭ ጥያቄ ይጀምራል። አብራችሁን ቆዩ። ሰላም ቪዮች እንደምናላችሁ። ስዩ ማስባነኝ ከቨርጂኒያ ጥያቄ ለመጠየቅ ነው። የመንግስት ባለስልጣናትን ብዙ ጊዜ ኢትዮጵያ ውስጥ ወንጀል ማለትም መሳሪያ ማዘዋወር፣ ገንዘብ ማሸሽ፣ ከሀገር ማውጣት ማስገባት፣ ደኖችን ማቃጠል፣ ሰዎችን ማፈናቀል፣ ይሄ ሁሉ ይደርሳል እና ይህንን አንድ መንግስት፣ በሁለት እግሩ የቆመ መንግስት ለምንድን ነው በየአካባቢያችሁ ስር መሰረቱን አውጥታችሁ ለህዝብ ይፋ አድርጋችሁ እርምጃ መውሰድ ያውቃታችሁ? ወይም ደግሞ የሚያደርሰውን አካል ስሙን መጥራት የተሳቀቃችሁት? ለውጡን የማይደግፉ አንድ ኮርነር ላይ ቁጭ ብለው ይሄንን ጉዳይ ሲያገላብጡ የከረማሉ እና ለምንድን ነው ይህን ማውጣት የሰራችሁት? ጥያቄ ይሄ ነው። አመሰግናለሁ። እሺ፣ እንግዲህ የመሳሪያ ዝውውርን በተመለከተ እንግዲህ ኢትዮጵያ ውስጥ የመሳሪያ ዝውውር አለ። ዛሬ ሳይሆን የተጀመረው ብዙ ዘመን ያስቆጥረዋል። እንግዲህ እኔ እንኳን የማስታውሶ ደርግ ከስልጣን ሲባረር ብዙ ሰራዊት መሳሪያውን እየሸጠ ነው ወደ ሀገሩ የገባው፣ ሀገሪቷ በመሳሪያ ከተለቀለቀችበት ዘመን ነበረ። እንግዲህ ስርዓት እየተያዘ ሲመጣ በኋላ እየተሰበሰበ ለአንዱ ፍቃድም እየተሰጠ እንደዚህ መሳሪያ እያያዝ ስርዓት እየወጣ ያለበት ሁኔታ ነው የነበረው። አሁንም ቢሆን እንግዲህ ለውጥ ነው የነበረው ለውጥ ባለበት ጊዜ ከቦታው የተነሱ ነገሮች አሉ። እንግዲህ ለውጡን የሚደግፉም የሚደግፉ እንዳሉ የማይደግፉም አሉ፣ እና የመሳሪያ ዝውውር አንደኛ ከገንዘብ ዝውውር ጋር በተያያዘ ነው። የኮንትሮባንድ ስራ ነው። ሌላው እንግዲህ ሰላሙን ከማወቅ ጋር የተያያዘ ነው። ይህ እንግዲህ ደረጃ በደረጃ እርምጃ ሊወሰድ ይገባል። ኮንትሮባንድ መሳሪያ ካለ ሰላም የለም። ህገወጥ መሳሪያ ዝውውር ካለ ሰው በሰላም ወጥቶ ማደረኝ መመለሱን ውሎ ማደረኝ ይሰጋል። ስለዚህ ይሄ የግድ እርምጃ መወሰድ ያለበት ነው። ይሄ እንግዲህ ደረጃ በደረጃ ህዝብ ራሱ ደህንነቱን የሚጠብቀው ህዝብ ነው። መሳሪያ አዘዋዋሪ መሳሪያውን የሚያዘዋውሮ በህዝብ መካከል ነው። በተለያዩ ከተሞችን ይሁን በገጠርም እንግዲህ ህዝብ ራሱን ደህንነት መጠበቅ አለበት ከቀጥታ ኃይሉ ጋር ጥቆማ መስጠት አለበት። ከዛ በኋላ እርምጃ እየተወሰደ ወደ ሰላማዊና የህግ በላይነት ማስከበር ጋር የተያያዘ ነው። እንግዲህ አሁን ከዚህ በኋላ ማንም ሰው በተለያየ ስም፣ በተለያየ ፓርቲ፣ በተለያየ ድብቅ እርምጃውን ለማሳካት ብሎ ህዝብንና ህዝብን ማጋጨት አይችልም። የህግ በላይነት መከበር አለበት። የህግ በላይነት መከበር ማስከበር ያለብን ደግሞ እኛ ስለሆን በየደረጃው ከቀበሌ ጀምሮ የመንግስት ጸጥታ አካላትን መስተዳደር አካላትም ይህ ኃላፊነት አለበት። ህዝብም ኃላፊነት አለበት። ተባብረን ከክልል ክልልም አማራና ኦሮሚያ ክልል በጋራ ኢንፎርሜሽን ልውውጥና ህገወጥ መሳሪያ ዝውውርን ለመቆጣጠር የጀመርነ ስራ አለ። ከሌሎችም ጋር እንደዚህ እየሰራን ዋናው የህግ የበላይነትን በዚች ሀገር ላይ አስከብረን ሀገራችንን ሰላምና ደህንነቷ ተከብሮ የበለጸገች ኢትዮጵያን ለማየት ስለሆነ ሁላችንም ማንኛችንም በዚህ ላይ መተባበር እንዳለብን ሰማኛል። ከዚህ በኋላ ይሄንን በትኩረት እንሰራለን። አመሰግናለው ኮሎኔል አለበል የሚጨምሩት? አመሰግናለሁ። ትንሽ ለመጨመር ነው። በጣም ተገቢና ትክክለኛ ጥያቄና ሀሳብ ነው የተነሳው። አሁን ባለው የሀገራችን ሁኔታ የመሳሪያ ዝውውር እና የመሳሪያ ሁኔታ በጣም ከፍ ባለ ሁኔታ እየታየ ያለ ችግር ስለሆነ ይህንን እዚህ ችግር ላይ መነጋገሩና የመፍትሄ ሀሳቦችንም ማበጀቱ በጣም ጠቃሚ ነው የሚሆነው እና በተለይ እኛ እንደኛ ክልል እንደ አማራ ክልል እንደሚታወቀው የአማራ ሕዝብ መሳሪያ ይወዳል እና በብዛት ይታጠቃል፣ በብዛት መሳሪያ አለው። ግን አጠቃቀሙ ላይ እና አያያዙ ላይ ከፍተኛ የሆነ ጥንቃቄና ስራ መሰራት አለበት። ይህንኑ ታሳቢ በማድረግ እኛ ያስቀምጥናቸው መመሪያዎችና አንዳንድ አቅጣጫዎች አሉ። አንደኛ ነገር ያው መሳሪያ ከአንድ ቦታ ወደ አንድ ቦታ ይዞ እንዳይንቀሳቀስ አንድ ሰው መሳሪያውን ለራሱ መጠበቂያ ወይም ለቤቱ መጠበቂያ ከሆነ የገዛው ከቤቱ አካባቢ ሌላ ቦታ ይዞ የማይንቀሳቀስበት ሁኔታ መፈጠር አለበት የሚል ከኛ ክልል አንጻር እየሰራን ነው ያለ በርከት ያለ ስራ አለ። በአንድ በኩል ያው ህጋዊ እንዲሆን መሳሪያው ህጋዊ ሆኖ ተመዝግቦ ሰው በነፃነት የሚይዝበት ሁኔታ መፍጠር፣ በሌላ በኩል ደግሞ እያንዳንዱ ሰው ስለያዘው መሳሪያ እውቀት እንዲኖረው ስልጠና መስጠት የሚለውን ታሳቢ አድርገን ያው ብዙ ስራዎች ሰርተናል። ሁሉም መሳሪያ ያለው ሰው ስልጠናዎች ሰጥተናል። የተወሰኑ ቀኖች በጀት ተመድቦ አሰልጣኝ ተመድቦ በሰነ ስርዓት እንዴት ነው መሳሪያውን የሚይዘው፣ እንዴት ነው መሳሪያውን የሚጠቀምበት፣ መሳሪያው እንዴት ነው የሚንከባከበው፣ መሳሪያው መቼ ነው አደጋ ላይ ደርስ የሚችለው፣ ከቤተሰቡ ከልጆቹ እንዴት ቆጥቦና ጠብቆ ሊያስቀምጠው ይገባል የሚለውን ነገር ታሳቢ በማድረግና በአጠቃላይ በሰላምና መረጋጋት ውስጥ ደግሞ የታጠቀ እስከሆነ ድረስ በሁኔታ መሳተፍ አለበት በሚለው ጉዳይ ላይ ትኩረት ሰተን ሰርተናል። በሌላ በኩል የህገወጥ የሆነ የመሳሪያውን ዝውውርና ንግድን በሚመለከትም የቁጥጥር ስርዓቶችን በመዘርጋት በክልላችን ውስጥም ጠንከር ያለ የቁጥጥር ስርዓት እንዲኖር አድርገናል። ከክልላችን ውጭ ደግሞ ከአጎራባች ክልሎች ጋር ግንኙነት በመፍጠር የጋራ የቁጥጥር ስርዓቶች ሁሉ ለመዘርጋት በሚያስችሉ ጉዳዮች ላይም እየተንቀሳቀስ ነው እና የተነሳው ሀሳብ በጣም ተገቢ ነው ግን ከዚህ አንጻር የአማራ ክልል የጸጥታ አመራር ያው የተቻለውን ያክል እየሰራ ነው ያለው። እሺ፣ አመሰግናለሁ። አንድ ሌላ ጥያቄ አለ። በተለይ ስለ አማራ ክልል የተነሳና ላሰማውት በስልክ የተቀመጠልን ይህ ለአማራ ክልል እና ለኦሮሚያ ክልል ለሚቀሩት ኮሎኔሎች ጥያቄ ነው። በተለይ ለአማራ ክልል ጥያቄ ከዚህ ፊት ወደ መተማ አካባቢ የኢትዮጵያ መከላከያ ሲቪሊያን ገሎ ኮሎኔል ጁላ ውጤቱ ተጠንቶ ለህዝቢ ግልጽ ይሆናል ተብሎ ነበር። ኢትዮጵያ ሱ ጊዜ አንድ ነገር ግልጽ ይደረጋል እየተባለ አይደረግም የደረሰ። ሁለተኛ ደግሞ መከላከያ በአማራ ክልል በሚኖር ሰዎች ብዙ ጊዜ ቅሬታ አለበት። ለምሳሌ በጎንደር እነዚሁ ሰው ገሎ ነበር። በሰሞኑ ብግጭት በሰሜን ሸዋ መከላከያ ገብቶ ትእዛዝ አልተሰጠኝ ያለ ህዝብ እያለቀ ነበር። እኔ በጣም አስገራሚው ስ ነው። ሁለተኛ ደግሞ ሰዎቹ አጥቂዎቹ በመከላከያ ልብስ ለብሰው በመኪና ነበር የሚዘዋወሩት። እና በትንሹ መከላከያ እነዚህን ሰዎች መያዝ ያልቻለ መከላከያ እንዴት መከላከያ ሊሆን ይችላል? በአንጻሩ ደግሞ በአንዴም ከአንዴም ሁለት ጊዜ ትግራይ ውስጥ መከላከያ እንዳይወጣ ብለው ህብረተሰቡ አግቶት ምንም እንኳን መታገቱ ተገቢ ነው ብዬ ባላምንም፣ ግን ለህብረተሰቡ የነበረው መሳሪያ ለመተኮስ ተገቢ ነው ብዬ አስባለሁ። እና እንዴት ነው የመከላከያ አንድ አይነት ህግ የለም ወይ? ምክንያቱም ይህ ታማኝነትን ይቀንስና መከላከያን ህብረተሰቡ እንዳያምን ምን ያደርገልኛል። እና ለምንድ መከላከያ በአካባቢ ሰዎች ስለሚመራ ነው? እንዴት ነው? ጥያቄያቸውን አልጨረሱም ነበረ። አቶ ስምኦን፣ አቶ ስምኦን ነው የሚባሉት። እና ኮሎኔል አለበል ይመልሱልን። እሺ፣ አመሰግናለሁ። እንግዲህ ያው አብዛኛው የመከላከያ አመራሮች ወይም ሰዎች የሚመልስ ጥያቄ ነው የሚመስለው። ግን ከኛ አንፃር እንዴት ታወታላችሁ መከላከያን በሚለው ዙሪያ መከላከያ እንደ ተቋም ምንጊዜም በኛ በኩል ቅሬታም የለንም። የምንመካበትና የምናምንበት ተቋም ነው ለሀገር ዳር ድንበርና ለሀገር ለዋላዊነት ሲሉ ህይወታቸውን ለመክፈል የተዘጋጁ ልጆቻችን ወንድሞቻችን የተሰባሰቡበት እና በዚህ አይንም ደግሞ ብዙ ስራ የሰሩበት ስለሆኑ እንደ ተቋም ሁልጊዜ የማከብረው ተቋም ነው። የክልላችን መንግስትም ተቋሙን የሚያው በዚህ መንገድ ነው። ይህ እንደተጠበቀ ሆኖ በግለሰብ ደረጃ ግን ጥፋት የሚሰሩ ወንጀል የሚሰሩ እንዳሉ ደግሞ እናምናለን። ጎንደር አካባቢ በነበረ ሁኔታ ስርዓቶች እንደተፈጸሙ በተለይ ቀደም ሲል ሀያ አራተኛ ክፍለ ጦር በነበረበት ጊዜ በሀያ አራተኛ ክፍለ ጦር ውስጥ ያሉ የተወሰኑ ግለሰቦች እና አመራሮች በዛ አካባቢ ወንጀል እንደፈጸሙ ና በደል እንዳደረሱ በማመን ሰዎቹም ተጠያቂ እንዲሆኑ አስፈላጊውን ጥያቄ አቅርበናል። በዛ መልኩም ጥያቄያችን ገፍተን ያው የተንቀሳቀስንበት እና ያለ ነው በነበረው አካባቢ ግጭት ያን ግጭት በማባባስ የተሳተፉ የመከላከያ አመራር አባሎች አሉ። ከዛ በኋላም በዚህ ከሱር ኮንስትራሽን ጋር ተያይዞ የተፈጸመውም ነገር በእኛ በኩል ያው ግልጽ መግለጫ ወተናል። ወዲያውኑ ሁኔታውንም አውግዘናል። ያን የፈጸሙትም ለሕግ እንዲቀርቡም አስፈላጊውን ጠንክር ያለ ጥያቄ አቅርበናል። እስካሁን ድረስ በመጠባበቅ ላይ ነው ያለ። ነው እንግዲህ የበለጠ ደግሞ አሁን ያለው ግፊት ይህንን አጠናክረን እንጠይቅ ያደርገናል። እስካሁን ግን ለእኛም ይሄ ነው ተብሎ የተገለጠ ነገር የለም። ግን ጥያቄያችን እስካቀረም ድረስ ነገም ከነገ በኋላ አጠናክረን የምንጠይቀው ጥያቄ ይሆናል። በዚህ በከሚሴ አካባቢ ባለው ሁኔታ እኔ በሁኔታው ውስጥ ስላለው በመከላከያ አካባቢ ይሄ ነው የሚባል ችግር የለም። መጀመሪያ አካባቢ ትንሽ ትንሽ ኃይል በጣም ትንሽ ኃይል ስለነበረ በአካባቢው ተንቀሳቅሰው የነበረውን ፍንዳታ ወይም ደግሞ ከዛም ከዛም የነበረውን ነገር ለመቆጣጠር ችግር ነበር። እሱ ብቻ አይደለም መከላከያ ያው አንድ የሚመራበት መርሃ አለው። ያ መርሁ ምንድን ነው? ያው እርምጃ ውሰድ ካልተባለ በየትኛውን ቦታ ለመከላከያ እርምጃ አይወስድም። እና ያ ትእዛዝ ቀጽፎና ፈጥኖ አልተላለፈም ነበረ። ያም ያው የራሳቸው መነሻ ይኖራቸዋል። እንግዲህ ያ ባልተላለፈበት ሁኔታ በግጭት አካባቢዎችም ተገኝተው አስፈላጊውን እርምጃና ቁጥጥር ባለማድረጋቸው የተወሰነ ክፍተት እንዳለ እኛም አስበናል፣ ነግረናል። ግን ደግሞ ያው አካባቢው ሰራዊት የተሰማረው ሰራዊት ማድረግ የማይችለው ነገር ስለሆነ ያንን በዛ መልኩ ነው የተረዳ ነው የተገነዘብ ነው። ሀይል ከሌላ አካባቢ ከጨመሩ በኋላና ግልጽ የሆነ ትዛዝ ከሰጣቸው በኋላ ግን አካባቢውን በማረጋጋትና ነገሩን ወደ ሰላማዊ ሁኔታ በመለስ በኩል የመከላከያ ድርሻ በጣም የጎላ ነው። ስለዚህ ደግሞ ክብር አለን። ይሄንኑ ክብራቸውንም የበለጠ ጠብቀው እንዲሄዱ እኛ የምናያትን ጥቃቅን ነገር ሁሉ ከመንቀፍም ወደ ኋላ አንልም። የሬንጀር ጉዳይ በሚመለከት ይሄ እንደ ሀገር ያለ ችግር ነው ይመስለኝ። መከላከያም ከቁጥሩ ውጭ የወጣ ይመስለኛል። በየትኛውም ክልል የሚንቀሳቀስ አርበኛ ነኝ የሚል ወይም ማንኛውም የታጠቀም ቡድን የተሰባሰቡን ቡድን እንደፈለገ ሬንጀር የሚያገኝበት እድል አለ። ከመንግስትም ካዝና ይሁን ግል ከገበያ እየገዛ እየለበሰ ከመከላከያ እየተመሳሰለ ጥቃቶችን እና ችግሮችን የሚፈጥርበት ሁኔታ ስላለ ይሄ እንደ መከላከያ ወይም እንደ አገር ያለ ችግር ስለሆነ ሁላችንም ግፊት አድርገን እና ተባብረን የምናስወገደው ችግር መስሎ ይሰማኛል። ግን ደግሞ ያው ከመከላከያ ጋር ብቻ ሊያያዝ የሚችል ችግር መስሎ አይሰማኝም። እሺ ኮሎኔል፣ አንድ የመጨረሻ እንደው የማጠቃለያ ጥያቄ ላቅርብ። እናንተን የጋበዝ ነው ሁለቱ ክልሎች ቅርብ ቀናት በፊት አንድ ሁለት ሳምንት ይሆነዋል፣ ሊያርሙኝ ይችላሉ። በሁለቱ ክልሎች መካከል የግጭት መልክ የሚያሳይ ነገር ካለ ቀድሞ ለመከላከል ያደረጋችሁትን ውሳኔ በዘገባ ስላጠናቀርን ነው። ሌላው ደግሞ እነኝን ሁለት ክልሎች ማወያየት ሰባ በመቶውን የአገሪቱን ክፍል እንደ መሸፈን ነው ስለሚባል ነው። በቅርቡ ደግሞ ተያይዞ በከሚሴ በሰሜን ሸዋ እንዲሁም በወሎ አካባቢ የነበረውም ግጭት የተነሳው በዚህ ምክንያት ነው። እኛ ሁለታችሁን ያቀረብ ነው። አንድ የመጨረሻ ጥያቄ ላክል። ጠያቂያችን መሀሪ ይህ ደጎ እንግዲህ ሁለቱን ድርጅ ክልሎች የሚወክሉ አቅርባችኋል እና ስለ ኢትዮጵያ ደህንነትና ጸጥታ የሚመለከተው ሰው የለም ወይ በማለት ጥያቄ ሰንዝረዋል። ተገቢ ጥያቄ ይመስለኛል። እስቲ ስለ አጠቃላይ የኢትዮጵያ ደህንነትና ጸጥታ መግባይ ላይ ስላነሳሁትም የህዝብ ስጋት አገር ውስጥ ብቻ ሳይሆን ከሩቅም የሚሰማው በዚህ በማህበራዊ መገናኛ ብዙሃን የሚሰራጨው የጥላቻ የስድብ ቅስቀሳ፣ ከዚያም በላይ ደግሞ እያንዳንዱ ክልል ተደራጅቷል ስለሚባለው ሚሊሻ አለው፣ ፖሊስ አለው ቀደም ብሎ ጠያቂው እንዳቀረቡት ታጥቀው የሚንቀሳቀሱ አሉ። ስለዚህ ኢትዮጵያ ያሰጋታል ስለሚለው እስቲ እርሶ የሚያውቁትን ይንገሩንና በዛ እናጠቃልላለን። እሺ፣ አመሰግናለሁ። የአማራ ብሔራዊ ክልላዊ መንግስት የጸጥታ ቢሮና የኦሮሚያ ክልላዊ መንግስት የጸጥታ ቢሮ ሁለታችንም ባህርዳርና አዳማ ተገናኝተን ያው ሰፋፊ ውይይት አድርገናል። የጋራ ኮሚቴዎችንም አቁመናል። ከክልል ጀምሮ እስከ ቀበሌ ድረስ የሚዘልቅ ኮሚቴ እና በዛ ዙሪያ ደግሞ ያው የልዩ ልዩ ድጋፍ ሰጪ አካላት ከሃይማኖት መሪዎችም፣ ከሀገር ሽማግሌዎችም እና ከመሳሰሉት የተወጣጣ ሁሉ ኮሚቴዎችን አዋቅረናል። የጋራ እቅድም አውጥተናል። ኮሚቴውም ሆነ እቅዱ የበለጠ ያተኮረው በደንበር አካባቢ አስተማማኝ የሆነ የሁለታችን ሰላም ለማረጋገጥ የሚያስችል እንዲያስችል አድርገን ነው። ከዚህ ቀደም በምንጃር አካባቢ የተከሰቱ ችግሮች ነበሩ በአርጎባማ አካባቢ እነዛንም መነሻ በማድረግ እና በሌላማ አካባቢ በወሰኖቻችን በአጠቃላይ ችግር ይፈጠራል ብለን በምንገምታቸው ሁሉ አስፈላጊውን የሆነ እቅድ አውጥተን አስፈላጊውን የሆነ የጋራ የሀይል ስምሪት አድርገናል። የዚህ የጦር መሳሪያ ዝውውሩም የመሳሰለው ነገር ብቻ ከጸጥታ ጋር የተያያዘ ሁሉ በዚህ እቅድ ማዕቀፍ ውስጥ አስገብተን ሰድተናል ያው ከታች እስከ ላይ ኦሪንቴሽን ሰጥተን በዛ መልኩ ስምሪት አለን እና ያ እንቅስቃሴ እንግዲህ እስካሁን ለውጥ እንዳለው እያረጋገጥን ነው። ከግራ ከቀኙ መረጃዎችን ሰብስበናል። በጣም ጥሩ እቅድ ነው፣ የበለጠ አጠናክራችሁ ቀጥሉበት ብለዋል። ይሄ የመገናኛ የጊዜ ሰሌዳ በግልጽ ስላስቀመጥነ፣ በዛ መሰረት እየገመገብን ወደፊት እንቀጥልበታለን። ይህ በጣም መልካም ነገር ነው ነው ሁለተኛ የኬሚሴን በሚመለከት ኬሚሴ ያው እንግዲህ ጂኦግራፊውን የምታውቂው ከሆነ ትዝታ ከኦሮሚያ ክልላዊ መንግስት ጋር በወሰንነት አይዋሰንም። በአማራ ብሔራዊ ክልላዊ ውስጥ የሚገኝ አንድ ልዩ ዞን ነው እና ከዚህ ከወሰን ካስቀመጥናቸው ክልሎች ጋር ምንም ተያዥነት የለውም። ከኦሮሚያ ክልላዊ መንግስት ጋር ምንም ወሰንነት የለውም ማለት ነው እና በዋነኛነት ኃላፊነቱም ችግሩን የመፍታቱ ጉዳይ የአማራ ክልል መንግስት ነው የሚሆነው። በአንዱ በሌላው መንገድ ማላት የተወሰነው ማህበረሰብ ኦሮምኛ ስለሚናገር ከኦሮሞ ጋር ሊያያዝ የሚችል የሰነድቦና ነገር ካለ እሱ እንደሌላ መንገድ እንፈተዋለን። ከዛ በተረፈ ግን ዋናው ትልቁ ስራ የኦሮሚያ ብሔራዊ ክልላዊ መንግስት ስራ ሳይሆን የአማራ ብሔራዊ ክልላዊ መንግስትና የአማራ ዲሞክራቲክ ፓርቲ ኃላፊነት ነው የሚሆነው የዞኑ የልዩ ዞኑ አመራሮችም የአማራ ዲሞክራሲያዊ ፓርቲ አባሎች ናቸው። የመደባቸውም አማራ ዲሞክራሲያዊ ፓርቲ አዴፓ ነው። የሚያነሳቸውም የሚሽራቸውም ይኸው ፓርቲ ነው። ስለዚህ በዚህ ውስጥ ያለ ነገር ስለሆነ ይሄ በጣም ከዛኛው ጋር ግልጽ ሆኖ መታየት ያለበት ነው የሚመስለኝ። ሁለተኛ ኢትዮጵያ የምትባል እንደ ሀገርስ እንዲሁ ማን ነው ለጸጥታዋ የሚያስብ የሚል ነገር ዞሮ ዞሮ ሁለቱ ክልሎች በጋራ ሁነው በሚሰሩት ስራና በውጤቱም የሚገኘው ሰላም ለጠቅላላ ለኢትዮጵያም ያው እዛ እንዳልተሰራ ማለት ነው። አማራና ኦሮሞ ውስጥ ሰላም በአስተማማኝ ከሆነ ሌሎች ክልሎችም ተመሳይ የሆነ ሰላም ይሰፍናል ብለን ነው የምናምነው እኛ። ምክንያቱም ሁለቱ በጣም በጂኦግራፊም ሰፊ የሀገሪቱን ቦታዎች ስለሚሸፍኑ በህዝብ ብዛትም እስከ ሰባ ፐርሰንት ይደርሳል የሚል ሀሳብ ስላለን በዚህ አካባቢ የምንሰረው ስራ ሌሎቹ ጋር ተጽዕኖ ፈጥሮ ጥሩ ውጤት ያመጣል ብለን እናስባለን። ስንነጋገርም የኦሮሞ እና የአማራን ወሰኖች በማጠናከር ብቻ ሳንወሰን አማራም ከአፋሩ ጋር፣ ከቤንሻንጉል ጋር፣ ከሶማሌው ጋር ኦሮሞው ከሌላው ጋር ኦሮሞ እንደዚህ ስራ ይሰራል ብለን ይህን ሁሉ ፕላን አድርገናል እና እንደ ክልል የምናደርገው እንቅስቃሴ እንደ ሀገርም አስተዋጽኦ እንዳለው መታሰብ ያለበት መስሎ ይሰማኛል። የፌዴራል መንግስትም በዚህ በልኩ ያው የራሱ ጠንካራ ስራ ሊሰራ ይችላል ብዬ አስባለ። ያው ግንኙነትም አለን ከመከላከያ ጋርም ከፌዴራል የጸጥታ አካላት ጋርም አብረን የምንሰራበት ሁኔታ ስላለ እዛ እንዳለ በጠቅላላ ሀገር ሰላምና መረጋጋት ትልቅ አስተዋጽኦ አለው ብዬ ነው የማስበው። የክልላዊ ኃይሉን በሚመለከት እንግዲህ እያንዳንዱ ክልል የራሱ ክልላዊ የጸጥታ ኃይል አለው ከመደበኛ ፖሊስ ጀምሮ የአድማ ብተናና የልዩ ኃይል የሚባል ከዛ ሚሊሻ አለው። እነዚህ በመንግስት የታወቁ እና በህግ ዋስትና ያላቸው እና የተደራጁ የጸጥታ አካሎች ናቸው። እርግጥ እነዚህ አካሎች ከሚገባው በላይ ማበጥ የለባቸውም። እያንዳንዱ ክልል ያው ህግ አግባብ በፌዴራሉ ህግ አግባብ ውስን የሆነ ኃይል ነው ማደራጀት የሚችለው ውሱን የሆነ ሀይል ብቻ ሳይሆን የሚታጠቀውም የትጥቅ አይነት መጠኑ ከፌዴራሉ የፀጥታ ሀይል ያነሰ እና የግለሰብ የሚባል ትጥቅ ነው የሚሆነው እና በዚህ አካባቢ ትንሽ ፈንገት የሚሉ አካባቢዎች ይኖራሉ። እነዚህን እንግዲህ የመቆጣጠር ኃላፊነቱ የፌዴራል መንግስት ነው የሚሆነው። ፌዴራል መንግስቱም ያው በቅርቡ ያዘጋጃቸው የእቀባ ህጎች አሉ። ወደፊትም ይህን ህግ አጠንክሮና የቁጥጥር አቅጣጫውንም በዚያው ልክ አጠናክሮ እንደሚቀጥል ተስፋ እናደርጋለን። የሆነ ሆኖ አሁን ባለው ሁኔታ ትንሽ የጦር መሳሪያ የመብዛት የታጠቀ ሀይል የመብዛት ነገር ይታያል የሚለው ያው የኔም ግምት ነው። ይህንኑ በመቆጣጠር እያንዳንዳችን ያው መልክ ባለው መንገድ ስራችን በመስራት ነገሮችን በማስተካከል እንዲሁ ህብረተሰቡንም ወይም ደግሞ ህዝቡንም የበለጠ ከስጋት ነፃ የሚሆንበት ሁኔታ መስራት አለብን የሚለው ጥያቄ በጣም ተገቢ ነው። ይኸው ጥያቄ በእኛ በጸጥታ ተቋሙ በኩል ያው በሚገባ ታስቦበት ለመንግስትም የሚቀርብ ውሳኔ ነው የሚሆነው። ዋናው ትልቁ ነገር የታጠቀውን ኃይል ህዝባዊ ማድረግ ወደ ወንጀል እንዳይገባ፣ ወደ ጸረ ሰላም እንቅስቃሴ ውስጥ እንዳይገባ፣ በአስተሳሰብም፣ በአመለካከትም፣ በህግም በዛው ልክ ማጠናከር እና ሰላማዊ የሆነውን የመንግስት አካላት በሚገባ የማጠናከር ስራ መስራት ላይ በማተኮር የሚታሰበውን ስጋት መቆጣጠር ይቻላል ብዬ ነው የማስበው። እሺ፣ በጣም ነው የማመሰግነው ኮሎኔል አለበለ አማረ የአማራ ክልል የጸጥታና ደህንነት ምክትል ኃላፊ ባልደረባው፣ ኮሎኔል አበበ ገረሱ ባትሪው የስልኩ አልቆባቸው ነው መሰለኝ፣ ደግመን ደጋግመን ሞክረናል፣ ተቋረጠብን። እሳቸውንም በእርሶ ስም በሰጡን አስተያየት በጣም እናመሰግናለን። በአድማጮቻችን ስም እግዜር ስጥልኝ። ይህም አመሰግናለሁ ትዝታ እግዜር ስጥልኝ። እሺ ጥያቄ ላኩልንን አድማጮች አመሰግናለሁ። ስማቸውን ለመዘርዘር ያህል በርካቶቹ ጥያቄዎቻቸው አልተስተናገደ ይሆናል። ስማቸው ተጠቅሶ ነገር ግን ያነሷቸው ጥያቄዎች መልስ አግኝተዋል። እነዚህም አቶ አስራደዋ አያሌው፣ መሰረታ አያሌው፣ ሰይድ ተገኝ፣ ምረት ሰይፉ፣ ቡዚ አራዳ፣ መሐሪ ነጋሽ፣ ፍቅር ፍቅረ ማርያም፣ ተስፋዬ ምሳኤ፣ ሽመልሳ አያሌው፣ መሐሪ ደጎ፣ ማቴዎስ ጎበና አቶ አብርሃም ጌታቸው፣ ደበበ ሰማይን፣ ጋሻው ከጎጃም፣ ሰለሞን ከበደ ከአቡዳቢ፣ የቲ ጌትነት፣ ይገረሟ እያሌው፣ መሰዋ ካሳ፣ ሐሰን ኡንጃም፣ አዉ አደመ፣ ሸምሱ ፍሬ ወርቅ፣ አብዱል ከድር አሁሪ፣ በጣም ነው የምናመሰግነው ስለ ጥያቄዎቻችሁ፣ በድምፅም ጥያቄ ላስቀምጣችሁልን፣ በኢሜይልም እየላካችሁልንን በሙሉ ተሳታፊዎች ጊዜ ይስጥልኝ። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነኝ። አመሰግናለን። ትዝታ በላቸውንና እንግዶቿን እናመሰግናለን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ማድመጥ ትችላላችሁ። በፌስቡክም አት ቪኦኤ አምሐሪክ ላይ ታገኙናላችሁ። በድጋሚ መልካም የቅዳሜ ምሽት መስመሩን አሁን ምርጥ የእንግሊዝኛ ሙዚቃዎች ይዞ በሙዚቃ ቃና ፕሮግራሙ ለሚያዝናናችሁ ለደሳለኝ መኮንን ለቅለትና አራት ሰዓት ሊሆን ሲል ማጠቃለያ ዜና አሰምተን እንሰናበታችኋለን መልካም ምሽት አመሰግናለሁ ቆንጅት የአየር መስመሩን ስለለቀቅሽልኝ። ሰላም ሰላም፣ ሰላም ጤና ይስጥልኝ። የተከበራችሁ የሙዚቃ ቃን አድማጮች በያላችሁበት ሳምንታዊ የክብር ሰላምታዬ ይድረሳችሁ። በቀጥታ ወደ ሙዚቃችን ነው የምንገባው። የምሽት ፕሮግራማችንን የምንጀምረው ዘ ፓወር ኦፍ ላቭ በተሰኘው በሰሊን ዲዮን ዜማ ይሆናል። As I look in your eyes, I hold on to your body and feel that you may your voice is loud. በተዋቋ ካናዳዊ ድምጻዊ ሰሊን ዲዮን ዘ ፓወር ኦፍ ላ በተሰኘው ዜማ ነው የምሽት ፕሮግራማችንን የጀመርነው። የአምስት ጊዜ የግራሚ አሸናፊ የሆነችው ሰሊን ዲዮን እስካሁን አስራ አንድ የሚሆኑ አልበሞችን በገበያ ላይ አውላ ከሁለት መቶ ሚሊየን በላይ የአልበም ቅጂ በዓለም ዙሪያ ሸጣለች። ሰሊን አስራ ሁለተኛ የሚሆነው አልበሟን ለማውጣት በስቱዲዮ ቅጂ ላይ ትገኛለች። አዲሱ አልበሟን የፊታችን የጥቅምት ወር በገበያ ላይ እንደሚውል ነው ቀጠሮ የተያዘለት። በነገራችን ላይ ሰሊን በፈረንሳይኛ ቋንቋም አስራ አምስት አልበሞችን አውጥታለች። Because you loved me. For all the times you stood by me, for all the truth that you made me see, for all the joy you brought to my life, for all the wrong that you made right, for every dream. ድምጽ፣ ይሏል ይህ ነው። እንደ አውሮፓውያን አቆጣጠር በ1996 በገበያ ላይ የዋለውን የሰሌን ዲዮንን ቢካዝ ዩ ላቭድ ሚ የተሰኘውን ዜማዋን ነበር ያደመጥ ነው። ይህ ዜማ በዩናይት ስቴትስ ብቻ ከሁለት ሚሊዮን በላይ ቅጂ ተሽጦላታል። የተከበራችሁ አድማጮች፣ በቀሩኝ ሰዓታት እንደዚሁ የሰሌንን ዲዮን ዜማ እያሰማኋችሁ ብቆይ ምንም ቅር እንደማይላችሁ እርግጠኛ ነኝ። ግን እስቲ በመቀጠል ደግሞ ወደ ርጌ ዜማ ላሸጋግራችሁ። ድምፃዊ ዚጊ ማርሊ Yes, Maurus, love is my religion. Yes. time ላቭ ኢዝ ማይ ሪሊጅን የተሰኘውን የዚጌ ማርሊን ዜማ ነበር ያደመጥ ነው። የቦብ ማርሊ የመጀመሪያ ወንድ ልጅ የሆነው ዚጌ ማርሊ ከሬጌ ዜማ ተጫዋችነቱ በተጨማሪ የተዋጣለት የዜማ ደራሲና የሙዚቃ አቀነባባሪም ነው። የሰባት ልጆች አባት የሆነው ዚጌ ሰባት የስቱዲዮ አልበሞችን እስካሁን ድረስ አውጥቷል። እስቲ ደግሞ ከሬጌ ዜማ ወደ ራፕ ዜማ እንሸጋገርና ዊሜዲዮ የተሰኘውን የኤምንምን ዜማ እናድምጽ። Guess who? Guess who? You miss me? You miss me? Jessica Simpson. <laughs> Sing the chorus. When you want. And he it as a hand. How does it feel? Is it fantastic? Is it grand? Well look at all the massive masses in the stands. Shady Mando, no, i massacre the fans. Damn, I think Kim Kardashian's a man. She stomped him, just cause he asked to put his hands on the massive because in the scan you again? squeeze it in, switch it and pass it to a friend. Can he come back as nasty as he can? Yes, he can, can don't ask me this again. ሪላፕስ ከተሰኘው የኤምንኤም ስድስተኛ አልበም ውስጥ እጅጉን የተደነቀለትን ዊሜድ ዩ የተሰኘውን ዜማውን ነበር እያደመጥ ነው። የአርባ ስድስት አመቱ ታዋቂ የራፕ አቀንቃኝ ኤምንኤም ከሁለት መቶ ሀያ ሚሊዮን በላይ አልበም በመሸጥ የበላይነቱን ከያዙት ሙዚቀኞች መካከል አንዱ ነው። የመቶ ሀያ ሚሊዮን ዶላር ጥርት ያለ ባለሀብትም እንደሆነ ነው የተዘገበው። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። ዳንስ ዊዝ ስትሬንጀር በተሰኘው ሳም ስሚዝ ከኖርማኒ ጋር በጋራ በሚጫ የሚጫወተው ዜማ ያሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው። አመሰግናለሁ። ደስ አለኝ ለሙዚቃ ቃና ቅንብሩም። የማጠቃለያ ዜና አላሰማችሁ በአንድ ቀን አንድ ዶላር በሚል መርህ ጠቅላይ ሚኒስትር አብይ አህመድ በውጭ ሀገሮች ለሚኖሩ ኢትዮጵያውያን ያቀረቡትን ጥሪ ተግባራዊ ለማድረግ የታሰበውን የዳያስፖራ ትረስት ፈንድ ኬንያ ውስጥ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያ ዛሬ በይፋ ጀምረዋል። ናይሮቢ በሚገኘው የኢትዮጵያ ኤምባሲ ውስጥ በተከናወነው ስነ ስርዓት ላይ በኬንያና በአካባቢዋ የሚኖሩ ትውልድ የኢትዮጵያ ተሳትፈዋል። በዝግጅቱ ላይ የኬንያ ማኅበራዊ ትረስት ፈንድ ተወካይ፣ በኬንያ የኢትዮጵያ አምባሳደር መለስ ዓለምና የፌዴራል መንግሥት ተወካዮች መገኘታቸውን ሪፖርተራችን ገልሞ ዳዊት ከናይሮቢ ዘግቧል። ገልሞ ዝርዝሩን በሌላ ምሽት ያቀርብልናል። የኦጋዴን ብሔራዊ ነፃነት ግንባር ኦብነግ ቀድሞ ታጣቂዎች ለሌሎች መሰሎቻችን የተደረገውን አይነት ድጋፍ አልተደረገልንም በሚል ትናንት ጅጅጋ ከተማ ውስጥ ለተቃውሞ ወጥተዋል። በወቅቱ የተወሰነ አለመረጋጋት ተፈጥሮ እንደነበር ጉዳት ግን አለመድረሱን ሪፖርተራችን አዲስ ቸኮል ዘግቧል። ጉዳዩ መፍትሄ ማግኘቱም ተነግሯል። ግብፃውያን በሕገ መንግሥታቸው ላይ ለውጥ ሊያስከትል የሚችል የውሳኔ ሕዝብ ድምፅ እየሰጡ ናቸው። በሕገ መንግሥቱ ላይ ሊደረግ የቀረበውን የፕሬዚደንቱን የአንድ ዓመት ዘመን የሥልጣን ዕድሜ ከአራት ዓመት ወደ ስድስት ዓመት ሊያራዝም የሚችል ሐሳብ ፓርላማው ካጸደቀ በኋላ ነው ሕዝብ እንዲወስንበት ለድምፅ የቀረበው። የሊቢያ ዋና ከተማ ትሪፖሊን ለመቆጣጠር ከሦስት ሳምንታት በፊት ውጊያ የጀመሩት የአፈንጋጩ ጀኔራል ሐሊፋ ሀፍታር ኃይሎች ዛሬም በከተማይቱ አቅራቢያ ባሉ መንደሮች ተኩስ መክፈታቸው ታውቋል። የማጠቃለያ ዜናው ይኸው ነበር። ዜናውን ያሰማዋችሁ ሰሎሞን አባተ ነኝ። አልሳንቶስ ቴክኒሽያኑ አብሮኛ አምሽቷል። ጤና ይስጥልን። የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም የዛሬውን በዚሁ ያጠናቅቃል። የፕሮግራሙ ዋና አዘጋጅ ትዝታ በላቸው ነች። ከአቀናባሪዋ ከብርሃን ኃይሉ ጋር በመስተንግዶ አበሬያቸው ያመሸት ቆንጅ ታየነኝ ነገ እሁድ በሶስት ሰዓት እስከምንገናኝ